በስንዴ የመጣ ሃይማኖት አትበይ ያላችሁኝ እሺ እኔ በስንዴ የመጣ ሃይማኖት አላልኩም እኮ እኔ ያልኩትኝ ስንዴ እየሰጡ ነው ሃይማኖት ሊያስተማሩ ነው ያልኩት እሱ ደግሞ ጥፋት አይመስለኝም ግልጽ ነው በስንዴ አልመጣም እሺ በምን መጣ ኮምፓሽን ውስጥ የነበራቸው ልጆች ታውቁታላቸው አይደለ ጤፍ ይሰጠን ነበር ዘይት ይሰጠን ነበር ለቤተሰቦቻችን መጽሐፍ ደብተር ምናምን እንደሰማችሁት ነው። ቪዲዮ በጣም ረጅም ሊሆን ይችላል። እባካችሁ ኮፒ ሊንክ እና ሼር ማድረግም እንዳትረሱ። ይህ መልስ ስመልስ ዝም ብዬ ከመሬት ተነስቼ ሳይሆን እኔ የፕሮጀክት ልጅ ስለነበርኩ ነው። እና ማለት በጣም በሮንግ ዌይ ነው ኤክስፕረስ ያደረገችው ነገሩን ማለት ነው። እና ምንድነው ሐሳቡ ለምሳሌ ሰዎች የፋይናንሻል ችግር ይኖርባቸዋል። ስለዚህ እነዛን ሰዎች በመርዳት ሰበብ ካሉበት ኦርቶዶክስ ሊሆን ይችላል ሙስሊም ሊሆን ይችላል፣ ካሉበት ነገር እያስጣሉ የራሳቸው የማድረግ ነው። እና ስንዴ እየሰጡ ነው የራሳቸውን እምነት ያስፋፉት የሚል ነገር ነው። እና አንደኛ ነገር የሚመጡትን ሰዎች አንገታቸው ተይዘው ጉሩሯቸው ተይዘው ምናምን አይደለም የሚመጡት ፈልገውም፣ የመጀመሪያው ነገር ማለት ነው ፈልገውም የመጡበት ሪዝን ምንድን ነው? ኢኮኖሚካል ችግር ሊኖር ይችላል ምናምን ስለዚህ ያቁት አልኩ ልጆቻቸውን ይዘው ሲመጡ የት ነው ይዘው የሚመጡ ቻርች ይዘው የሚመጡት አደለ? ብዙ ጊዜ ፕሮጀክት ሲቋቋም ቸርች አለ። ለምሳሌ እኔ ያደኩበት ቸርች ሙሎንጌል ላይ ስለዚህ ሙሎንጌል ቸርች ይኖራል። ከዛ ፕሮጀክቱ ደግሞ ለብቻ የራሱ የቻለ ኦፊስ አለው፣ የራሱ ማስተማሪያ ክፍሎች አሉት። ራሱን የቻለ ነው ማለት ስለዚህ ይዘው ሲመጡ ግን ቸርች ነው ይዘዋቸው የሚመጡት ላይክ ኤንቫይሮመንቱ ወይ ጥንቆላ ቤት ወይ መተት ቤት አይደለም ይዟቸው የሚመጡት ገብቷቸዋል። ስለዚህ ወይ የሆነ ነገራቸውን እንዲያስጥሏቸው ወይ ደግሞ ማኒፑሌት እንዲደረጉ ወይ ደግሞ ሰዎቹ ራሱ የሚያመጣቸው ሰዎች ደግሞ ተታለው፣ እኛ እንደዚህ እኳ እናረግም እንደዚህ እናደርጋለን ምናምን ብለው በወሬ ዋሽተዋቸው አይደለም ይዘው የሚመጡት። ፕሮጀክት ውስጥ ሲያድጉ ህግ አለ። ለምሳሌ በአቅራቢያችን የምናውቃቸው የኦርቶዶክስ ቤተክርስቲያን ትምህርት ቤቶች አሉ፣ እና ትምህርት ቤቶቹ ጀስት ሴኩላር እና ሴኩላር ትምህርቱን ብቻ አይደለም የሚያስተምሩት በዛ ውስጥ ሃይማኖታዊ ስነ ስርዓቱንም ጭምር በደንብ ያስተምሯቸዋል። ኢትስ ኦኬ በቃ ለነሱ ነው የሚመቻቸው። ስለዚህ ይሄኛውን ጀስ ላይክ ዳት በቃ እንደዛ ነው ማሰብ ያለባችሁ ብዬ ማስበው። ማለት ፕሮጀክቱ ላይ ልጆቹ ሲገቡ በዛ ማዕቀፍ ውስጥ ምን ተያይዞ ይመጣል ከፕሮጀክቱ ይዞት ከሚመጣው ቪዥን ጋር በቃ አብሮ መሄድ መቻል አለባቸው ከቪዥኑ ጋር መሄዱ። ልጆች ካሉ በጣም ብዙ ፕሮጀክት ውስጥ የተባረሩ ልጆች አሉ። እነሱን ሰፖርት ለማድረግ እየሞከሩ ነገር ግን እነሱ ሰፖርት ላለመደረግ ብዙ ከፕሮጀክት ለመባረር የሚያስደርጉ ብዙ ነገሮች ሲያደርጉ እንመለከታለን። ተደርጓልም ተባረሯልም ብዙ ልጆች ማለት ነገር ግን እነዚህ ልጆች ጉሮሯቸውን ተይዘው ና ጴንጤሆን ናንትንሁን ተብለው አይደለም ሪያሊቲው ማለት ስለዚህ ከሰኞ ሰኞ፣ ሮብ፣ ዓርብ መደበኛ ሬጉላር የሆነ ትምህርት አስተማሪ ተቀጥሮለት ሬጉላር ትምህርት የሚያስተምር አስጠኝ ተቀጥሮ፣ ሙስሊም፣ ኦርቶዶክስ ማንንም ሳይለይ ኢቨን እኔ በጣም ብዙ ጓደኞች አሉ ማለት እዛ ፕሮጀክት ላይ እንኳን የማይረዱ ልጆች እንኳን ይማራሉ። ኢቨን ቅዳሜ ሰንበት ትምህርት ሲባል ፕሮጀክት ላይ እንኳን የማይረዱ ልጆች ኦርቶዶክስ የሆኑ ልጆች መጥተው እራሱ መጽሐፍ ቅዱስ ይማራሉ። ዚህ ስማች ማንም አስገድዷቸው አይደለም። ነገር ግን አንድ ተቋም ህግ አለው። ስለዚህ የትኛውም ትምህርት ቤት እንደፈለጋችሁ አቴንዳስ እየተንዘላዘላችሁ እየወጣችሁ፣ እየገባችሁ አይደለም የምትቀጥሉት። ስለዚህ ሲሪየስ የሆነ አቴንዳስ አለው። ስለዚህ መጨረሻ ላይ ጉዞ ራሱ የሚከለከሉ በጣም ብዙ ልጆች አሉ። አንዳንድ ነገሮች ጥቅማ ጥቅምም ሊከለከሉ ይችላሉ። ለምን አቴንቲቭሊ ትምህርቱን ለምሳሌ አብዛኛው ባይዘዊ ሴኩላር ትምህርት ነው የሚገዛው እንደሆ ሰኞ ሮባር ሳይመጣ መደዳውን አንድ ወር ሁለት ወር ሳይመጣ ከዛ ለእርዳቷ ብቻ ብሎ ይመጣል። ስለዚህ ስነ ስርዓት የያዘ ነገር መሆን መቻል አለበት። ስለዚህ ያ ደግሞ በደንብ መከበር አለበት። በእንደዚህ አይነት ምክንያቶች ሰዎች ሌላ ትርጉም በመስጠት ሃይማኖታቸውን በስንዴ ምናምን። ኢየሱስ በስንዴ አይደለም ይመጣ። ክርስትና በስንዴ አይደለም ይመጣ። ስለዚህ ሐዋርያት እንዳስተማሩት ልክ እንደዛ ነው። እኛም ምናምነው ወንጌልን ደግሞ ለፍጥረት ሁሉ ስበኩ እንደሚል ማንም ሆነ ማንም ወንጌል ይሰበካል። እዛ ፕሮጀክት ውስጥ እስካለ ድረስ ወንጌል ይነገረዋል፣ መጽሐፍ ቅዱስ ይማራል፣ ስለ ኢየሱስ ያውቃል። ጉዞ እየሄደን ራሱ ኩኛ በልጅነታችን ማስታውሰው እዚህ ጋ የጴንጤ መዝሙር እየተዘመረ እዛ ጋ ደግሞ የኦርቶዶክስ ይዘመራል። ማንም ተነስቶ ውጦ እንደዚህ ሆኖ እንደዚህ ግባ አይባሉ እምነታቸውን እንዲቀይሩ ሽ አይደረጉም። ማንም ሰው ተገዶ የሆነ ማኒፑሌት ተደርጎ አይደለም የሚገባው። ደይኖ ቤተሰብ ያውቃል በደንብ ልጆችም ያውቃሉ ወደዛ ኤንቫይሮመንት እኮ ነው የሚላኩት አይደለም። ስለዚህ በጣም ብዙ አገልጋዮች ከብዙ ሌብነት፣ ከብዙ ስርቆት፣ ከብዙ ሱስ ወጥተው እግዚአብሔር በጣም የሚጠቀምባቸው በጣም ብዙ ሰዎች ያውቃሉ። እኔ ምስክር ነው። እና ወንጌል ይለውጣል። ስለዚህ ካደግሽበት እዛ ኤንቫይሮንመንት ላይ ካደግሽበት አብሮ ያሉ ሰዎች አብሬሽ አንድ ፕሮጀክት ውስጥ ያደግሻቸው ሰዎች አሁን ላይ ምን አይነት ሌቭል ላይ እንዳሉ አይ ቲንክ በደንብ ዞር ዞር ብለሽ ማየት ያለብሽ ይመስለኛል ብዬ አስባለሁ። ምክንያቱም ፕሮጀክት ላይ የገቡ ልጆች ምናልባት በራሳቸው ሪዝን በራሳቸው ድካም ወጥተው በጣም ሱሰኛ ሆነው ምናምን ላይፍ በጣም ብዙ የተበላሸባቸውን ብዙ ሰዎች ስለማቅ ማለት እንደዛ ሰዎች ይኖራሉ። ስለዚህ ሀሳቡ አንቺ በለጠትሽው ልክ እንደዚህ ባደረግሽው ልክ አይደለም። ወንጌል አሁንም ይቀጥላል። ስለዚህ ሀሳቡ ስንዴ እየሰጡ እንትን ይሄ እንዴት ነው? ኤክስቼንጅ አይደለም ወይ ሰዎችን ማኒፑሌት ማድረግ አይደለም። ወንጌል በዚህም በዛም ይሰበካል። ስለዚህ አላማው ይሄ ነው። በትንሹ ማለት ነው። ኮፒ ሊንክ፣ ሼር እና ላይክ እያደረጋችሁ፣ ስሟ ሜንሽን እያደረጋችሁ ኮሜንት ላይ አድርሱ። ልክ ተባረኩ።